You're with SBS Radio. Find more great stories in your language at sbs.com.au. ወቅታዊ ጉዳዮች። ላለፉት መቶ ዓመታት ግድም የአውስትራሊያ ናሽናልስ ፓርቲ የገጠር ነዋሪዎችን ጥቅሞች በማስከበር ረገድ ስላለው ሚና ሁሌም ክብር ይሰማዋል በ1920 የተመሠረተው ፓርቲ በርካታ ስሞችን ቀይሮ ከ2006 ወዲህ ግና ናሽናልስ ፓርቲ ላይ ረግቷል ናሽናልስ ፓርቲ የገጠሩ ክፍል ለወደፊቷ አውስትራሊያ መልካም ዕድል ወሳኝ ሚና እንዳለው በብርቱ ያምናል ያም እውን እንዲሆን ፓርቲው እድገትና ብልጽግና ለሁሉም የገጠር ነዋሪ አውስትራሊያውያን ጠንካራ ምጣኔ ሀብት ደህንነቱ የተሟላ ማኅበረሰብ መመስረትን ዋነኛ ተልዕኮዎቹ አድርጓል ናሽናልስ ፓርቲ ከሊብራል ፓርቲ ጋር በመጣመሩ ሁለቱ ፓርቲዎች አንድ ላይ ቅንጅት በሚል ይጠራሉ። ሁለቱ ፓርቲዎች በጥምረት ፖለቲካዊ ተልኳቸውን ለመከወን በትብብር ቢሰሩም ተጻራሪ በሆኑ ጥቅሞች ሳቢያ ውጥረት ውስጥም ይገባሉ። የሊብራል ፓርቲ ነጻ ገበያን የሚደግፍ ሲሆን ናሽናልስ ፓርቲ የገጠሪቱን አውስትሬሊያ ምጣኔ ሀብታዊ ጥቅሞች ለማስከበር የነጻ ገበያን በከፊል ለመገደብ ይጥራል። በሲድኒ ዩኒቨርሲቲ የፖለቲካ መምህር የሆኑት ዶክተር ስቲዋርት ጃክሰን በምስራቅ አውስትሬሊያ የተከሰተውን ድርቅ ተከትሎ የውሃ አስተዳደር ፖሊሲ በዘንድሮ ምርጫ ብርቱ ጉዳይ እንደሚሆን ሲናገሩ የናሽናልስ ፓርቲ የመንግሥት ስልጣን ላይ ያለ የሪቨሪና ወንዝ አስተዳደርን በአግባቡ አልከውንም የወንዙ ጉዳይን ብቻ ሳይሆን ላለፉት ሰላሳና አርባ ዓመታት የገጠር አካባቢ ሰዎች ባንካችን የታለ? የባቡር ጣቢያችን የት ደረሰ? ፖስታ ቤታችን የት ነው? እነዚህን አገልግሎቶች የምናገኘው መቼ ነው ብለው እየጠየቁ ነው በማለት ናሽናልስ ፓርቲ በወጉ ተልእኮዎቹን እንዳልተወጣ ይገልጣሉ። ዶክተር ጃክሰን አክሎም በአዲሱ የናሽናልስ መሪ ማይክል ማኮርማክ አመራር የፓርቲው የመመረጥ ዕድል ብርቱ ፈተና እንደሚገጥመው ይጠቁማሉ። ሰበቡም የቀድሞው የናሽናልስ ፓርቲ መሪ ባርናቢ ጆይስ አሁንም ድረስ ወደ ቀድሞው የመሪነት ቦታቸው ለመመለስ አድብተው ያሉ መሆኑን ያመለክታሉ። ባርናቢ ጆይስ በጋብቻ ላይ ወሲባዊ ውስልትናን ፈጽመው በመገኘታቸው ከኃላፊነታቸው የተወገዱ ሲሆን፣ ፖለቲካዊ ጥላቸው ግና ከማኮርማክ ጀርባ ገዝፎ ስለሚታይ ማኮርማክ አመራሩ የእሳቸው እንጂ የጆይስ እንዳልሆነ ልብ ሲያሰኙ ደህና የተመረጡ ምክትል ጠቅላይ ሚኒስትር ነበሩ፣ ኃላፊነታቸውን ለቀዋል። ባለፈው ፌብርዋሪ ከሥልጣናቸው ወርደዋል። አሁን ምክትል ጠቅላይ ሚኒስትር እኔ ነኝ። የገጠሪቱ አውስትራሊያን በተሻለ መልኩ ለመገንባትም ከሥራ ባልደረቦቼ ጋር ሆነን ተግተን እየሠራን ነው ይህን ማድረጉንም እንቀጠልበታለን ብለዋል። ዶክተር ስቲዋርት አዲሱ የናሽናልስ መሪ ማክሮማክ እንደ ቀድሞው መሪ ባርናቢ ጆይስ ተጽዕኖ አሳደሪ የሚዲያ ትወና አቅም የላቸውም። በዚያም የተነሳ ጎልተው ሊታዩ አልቻሉም። የተወሰኑ ደጋፊዎቻቸው ወደ ዋን ኔሽን ሌበርና የግል ተዋዳሪዎች ጎራ እያመሩ ነው በማለት በዘንድሮው የ2019 አገር አቀፍ ምርጫ ብርቱ ፈተና እንደሚጠብቃቸውና ከምርጫውም በኋላ የማኮርማክ በአመራር ላይ መቆየት አጠያቂ መሆኑን አመልክተዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።